የፊታችን አርብ ሚያዝያ 27 2009 ዓ ም በኒውዮርክ የአፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ወይም ሴንተር ፒስ ናይት ፊልም ሆኖ ለመታየት ተመርጧል። ፊልሙ የቴክሳሷ ዳላስ ውስጥ በሚደረግ ፌስቲቫል ላይም ይታያል ተብሏል። ሲዮን ግርማ ከዚህ ፊልም ጋር የተያያዙ ባለታሪክና ባለሙያዎችን አነጋግራለች። ዳይሬክተሩን ሲኔማቶግራፈሩን፣ እንዲሁም የታሪኩንም ባለቤት በተከታዩ ዘገባ ተካተዋል። የበጋ ወራት መጀመሪያ ብሏል። ይህ ወቅት ደግሞ ከሰሃራ በታች ላሉት የአፍሪካ ስደተኞች ተመራጭ ስደት ወቅት ነው። ስደተኞቹ ጉዟቸው የቱንም ያህል በሰቀቀን የተሞላ ሕይወታቸውንም ጭምር በአደገኛ ሁኔታ የሚያስከፍል እንደሆነ አስቀድሞ ቢሰሙም የሰሙትን ችላ ብለው ቀያቸውን ጥለው ሀገራቸውን ለቀው እነሱ በሚያውቁት ምክንያት ለመሰደድ ጉዟቸውን ይጀምራሉ። ዘካርያስ ጥፈው መስፍን እባላለሁ። በ1998 ዓ ም ከሀገሬ ተሰድቼ እስራኤል ለመግባት ሰውነቴን የሚያስነሳ መከራን አሳልፌያለሁ። ዘካርያስ እውነተኛ ባለ ታሪክ ነው። መከራ የበዛበትን የስደት ጉዞ አብረው ከጀመሩት ከ1200 ስደተኞች በላይ ለወር የቀረነው 42 ብቻ ነበርን ይላል። አሁን ከሚኖርበት ካናዳ ወደ ኢትዮጵያ ተመልሶ እውነተኛው የጉዞ ታሪኩን በምስል አስቀርጾ ፊልም ሰርቶታል። ለጠየቁትን ቆቅልሽ መልስም ሀገርም የሚሰጠኝ አጥቼ በረሃ ለበረሃ እየዞርኩ የሰውና የአንተ ስለተባልኳቸው ሃገራት እጠይቃለሁ። ዘካርያስ አሁን ሰላሳ ሁለት ዓመት ሆኖታል። የአስራ አራት ዓመት ልጅ እያለ ነበር ለስደት በእግሩ ከኢትዮጵያ ወጣው የስደት ምክንያቱን 18 ዓመት ወደ ኋላ ተመልሶ ይናገራል አባቴና እናቴ አስመራ ላይ ነው የተገናኙት ከዛም አባቴ ወደ ኢትዮጵያ ይዟት መጥቶ ድሬዳዋ ላይ እኔና ትንሽ ወንድሜ ተወለድን የባለስልጣን ልጅ ነበርኩኝ የደርግ ባለስልጣን ነበረ ስራ ሂዶ ስራ አልተመለሰም በዛው ጠፋ እኔ የሰባት አመት ልጅ እያለው ማለት እናቴንም ከዛም ያው በብስጭትና በንዴት ነበረ ጊዜዋ ስታሳልፍ የነበረው። ትንሽ ወንድሜም እንደዚሁ ታሞ ሞተ። ከዛ እኔን ይዛ ወደ ጎንደር ሄደች። ወደ አባቴ ቤተሰቦች ይዛኝ ሄደች። ከዛም የአባቴ ቤተሰቦች ጋር ትምህርት ጀመርኩኝና እነሱ ጋር ኔ ማደግ ጀመርኩኝ። እሷም አንዳንድ ስራዎችን እየሰራች እዛው ጎንደር ላይ ኖር ነበረ። ከዛም ተመልሰን እንደገና ወደ አዲስ አበባ መጣን። ተመልሰን እንደገና ወደ መቀሌም ወደ ሽሬም ሄድን። እንደዚህ እንደዚህ እያለ በተለያየ ቦታ እየሄድን እሷን ወደሚመቻት ቦታ እና ስራ ወዳለበት ቦታ ላይ እንደዚሁ በተለያየ ቦታ ላይ ስንኖር እሷም ታማ ሞተች። እኔም ከዛ በኋላ ያው አክስቴ ጋራ መኖር ጀምሬ ነበረ። ከአክስቴ ጋራ መስማማት አልቻልንም። በጣም ኃይለኛ ነበረች። እዛ ያው ሀገር ለቅቄ ለመውጣት ተገደድኩኝ። በሱዳን በኩል አድርጌ ወደ እስራኤል ሄዳለው ብዬ መንገድ ጀመርኩኝ። ዘካሪያስ በልጅነቱ ይሰራበት የነበረው ፀጉር ቤት ከእስራኤል የሚመጡ ደንበኞቹ ገንዘብ የማውጣት ነፃነታቸውን በማየቱ ራሱን ከድህነት ለማላቀቅ ጉዞ እንደጀመረ ይናገራል። የስደት ጉዞ ግን እንዳሰበው ቀላል አልነበረም። ግብጽና በእስራኤል እንዲሁም በሱዳን ቦርደር ላይ ሲና በረሃ ላይ ብዙ ነገሮችን አየሁኝ። ብዙ ጓደኞች የናጣውበት ብዙ እህቶችን አጣውበት። ብዙ እህቶቼ ፊት ለፊት አይኔ እያየ ተደፈሩ። ወንድሞቼም እንደዚሁ በውሃ ጥምና በረሃብ ሞቱ። እስራኤል ቦርደር ላይ ተይዘን ግብፅያኖች ይዘው ወደ ግብፅ አስዋን የሚባል አገር ይዘውን ሄዱ። አስዋን ላይም እንደዚሁ ሁለት አመት አሰሩን ስር ቤት ውስጥ እንደገና በተጨማሪ ብዙ ሰዎች አበዱ። ከኢትዮጵያ ጀምሮ በግብጽ አድርጌ አሁን ካናዳ እስከምገባ ድረስ ወደ ሶስት አመት ነው የፈጀብን። ዘካሪያስ ይህን ታሪኩን እውር አሞራ ቀላቢ በሚል ርዕስ ፊልም ሰርቶታል። ፊልሙ የተሰራው ኢትዮጵያ በሚገኘው በሳቢሳ ፊልም አማካኝነት ነው። የፊልሙ ዳይሬክተርና ፊልሙን የቀረጸው ባለሙያ ሰው መሆን ይስማ ይባላል። የሙያ አጋሮቹ ሶሚክ በሚለው መጠሪያ ያውቁታል። ዘካሪያስ ጥበቡ መስፍን የሚባል ልጅ የእሱ እውነተኛ ታሪክ ነው ፊልሙ። ዘካሪያስ የራሱን ታሪክ ጽፎ መጣ፣ እሱን ስክሪን ፕሌይም አዘጋጀው። ያ ደግሞ የዶኩመንትሪ ድራማ ዘውግ ያለው ፊልም። ማንስ ሀገርን ሰጭ ሆነ? ማንስ ድንበርና ሰመረ ለመንከልካይና ፈቃጅ ተሰለፈ አሁን ፊልሙ በኒውዮርክ ለአፍሪካ ፊልም ፌስቲቫል ለመታየት ታጭቶ ለእይታ ሊበቃ ነው። በቀጣይ አርብ ሚያዝያ 27 2009 ዓ ም ይታያል። በዳላስ ዓለም አቀፍ የፊልም ፌስቲቫል ላይም ለመታየት ተመርጧል። ዘካሪያስ ከዚህ ሁሉ ጊዜ በኋላ ታሪኩን በፊልም ለማስቀረት ለመንፈለገ ጠይቄው ነበር አሁን ድረስ እዚሁ መጥቼ ዜና በማይበት ጊዜ ሬዲዮ በማዳመጥበት ጊዜ ሁል ጊዜ ይሄ ነገር ሊቆም አልቻለም። በተደጋጋሚ ሰው መሞቱን ነው ማየው። በተደጋጋሚ ሰዎች ባህር ውስጥ መስመጣቸውን ነው ማየው። በተደጋጋሚ ሰዎች መታረዳቸውን ነው ማየው እና እስቲ እንዲያው የአቅሜን ያህል ይህን ነገር ለእኔም ለህሊናዬም እረፍት ይሰጠኛል፣ ሰላም ሊሰጠኝ ይችላል በማለት ነው ወራ ሞራ ቀላቢነ። በኑሬ ደስተኛ ነኝ የሚለው ዘካሪያስ በካናዳ ትዳር መስርቶ የሁለት ልጆች አባት ሆኗል። ነገር ግን አሁንም የተጓዘበት አሰቃቂ መንገድ ወደ ሕሊናው እየመጣ እረፍት እንደሚነሳው ይናገራል። ብዙ ቦታዎችን ተንከራ ትቻለሁ ብዙ ስቃይና ችግርን አይቻለው። ከአቅሜ በላይ ከአቅሜ በላይ አሁንም እንደዚሁ አልፎ አልፎ እንደዚህ የሚሰሙኝ ስሜቶች አሉ። የፊልሙ ዳይሬክተር ሰው መሆን ይስማው ወይም ሶሚክ በፊልም ተቀርጾ ያስቀረው የዘካርያስ ታሪክ እርሱም ህሊና ውስጥ ተቀርጾ መቅረቱን ይገልጻል። የስደት ታሪክ ሲባል ብዙ ጊዜ ከኢትዮጵያ ውጭ ስለመሰደድ ብቻ ነው። ግን ዘካርያስ ከአስራ አራት አመት በጣም ከልጅነቱ ጀምሮ ህፃን እያለ ጀምሮ ሀገር ውስጥም ነው፣ በጣም ብዙ ቦታዎች የረገጠው ድሬዳዋ ነበር፣ ትግራይ ነበር፣ አዲዳ አሮ የሚባል ሀገር መተማ ነበር ብዙ ቦታዎች ጎንደር ነበር። ሶ ያንዳንዱን ቦታ እሱ የሄደባቸውን የሄድን ነበር ሶሪን ሪኮንስትራክት ለማድረግ የሞከርነው በዚህ ጉዞ ውስጥ እንግዲህ ወደ ስልሳ ምናምን ቀን ከስምንት ሺህ ኪሎ ሜትር በላይ ነው ድራይቭ አድርገን ያደረግነው አስራ ምናምን ክሩ። ሶ አዲዳ አሮ፣ ትግራይ፣ መተማ፣ ጅቡቲ ጠረፍም ሾት አድርገናል። ድሬዳዋ ሾት አድርገናል። አፋር በረሃ ላይ ሾት አድርገናል። አዲስ አበባ ተቀርጿል። ጎንደር ተቀርጿል። ብዙ ቦታ ነው የተቀረጸው። በጣም አድካሚ የሚባል ፕሮዳክሽን ነበር። ለእኛ ኤክስፔሪንሱ ትልቅ ነው። የእሱም የፕሮዲውሰሩም ቁርጠኝነት፣ የእኛም ኢንስፓይሬሽን ከፍ ያለ ደረጃ ላይ የነበረበት ሁኔታ ነው የነበረው ፊልሙ ስንሰራ። እውር አሞራ ቀላብ የተሰኘው ፊልም በመጪው አርብ በኒውዮርክ አፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ተብሎ ለእይታ ይበቃል። ማንስ ሀገርን ሰጭ ሆነ ለመከልከልና ፈቃድ ተሰለፈ። በበረሃ ከሚያንዣብቡት አሞራዎች ከተራረፉት ሰዎችና ባለታሪኮች አንዱ በሆነም ታሪኬ የአንድ የኔ ብቻ እንዳልሆነ አውቃለሁ። ሜክሲኮ ተወልዳ ኢትዮጵያ ያደገች እና በኋላም ደግሞ እዚህ ዩናይትድ ስቴትስ መታ የፊልም ባለሙያ የሆነች ጄሲካ በሽር የተባለች የፊልም ዳይሬክተር ወደ አደገችባት ኢትዮጵያ ተመልሳ የሰራችው ሀይራት የተሰኘው ፊልምም በዚህ የፊልም ፌስቲቫል ላይ ለእይታ ይበቃል። የፊልሙን አዘጋጆች በመጪው ሐሙስ ኒውዮርክ ከሚገኘው ስቱዲያችን ጋብዘን ይዘናቸው ለመቅረብ ቃል እንገባለን።